በጎንደር ከተማ ለአርባ ቀናት የተካሄደ ጸሎተ ምህላ በዛሬው ዕለት ተጠናቋል። የሃይማኖት አባቶች ለሀገር ሰላምና አንድነት ተግተው ሊሰሩ ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት የጉባኤ መምህራን ምክትል ኃላፊ አሳስበዋል። ተመሳሳይ የምህላና የጸሎት ጊዜ በሚቀጥለው ሳምንትም እንደዚሁ እንደሚቀጥል አስተባባሪዎቹ ገልጸዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የሃይማኖት አባቶችና ተቋማት አሁን በሀገሪቱ የተፈጠረውን ችግር ለማረጋጋት ለተከታዮቻቸው ስለ ሰላም መስበክ፣ አጥፊዎቹን ደግሞ መምከር ይኖርባቸዋል። ይህ ካልሆነ የሀገር አንድነትና ሰላም ማምጣት ይከብዳል ነው ያሉት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት የጉባኤ መምህር ምክትል ኃላፊ ሊቀ ጉባኤ አስካልካሰው። ሊቀ ጉባኤው ይህንን የተናገሩት በጎንደር ከተማ ለአርባ ቀናት ያህል ታውጆ የነበረው ጸሎተ ምህላ ሲጠናቀቅ ከአሜሪካ ድምጽ

ክርስቲያኖችን ደግሞ ሰዎች አዳቶች መንከር ምን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ጊዜያት እንዲህ እንዳሁኑ ሀገርና ህዝብ ስጋት ላይ ሲወድቁ ለምእመኖቿ ጸሎተ ምህላ ታውጃለች። ፈጣሪም ሊመጣ ካለው መከራ ይታደጋል የዚህ ጸሎተ ምህላ አላማም ይኸው ነው ብለዋል። አብያተ ክርስቲያናት እየተቃጠሉ ነው። ስለዚህ እንደገ ሚሀት ያልሆን ስለሚችል እግዚአብሔር የምናት ከሀገራችን ከኢትዮጵያ ከቤተ ክርስቲያናችን ከክርስቲያኖቻችን እንዲያሰግድና ሰዎች በሰላማዊ መንገድ ባሉበት ቦታ ላይ ሰርተው እንዲኖሩ እግዚአብሔር ምረሱን እንዲመዱ። በጸሎተ ምህላው ተሳታፊ የነበረው ዲያቆን እሸቴ በበኩሉ ለሀገር ሰላም ፈጣሪ መለመን ከምእመናን የሚጠበቅ ነው ይላል። እንግዲህ ከአባቶቻችን እያያዝ የመጣ ነገር ነው። አንድ ችግር ሲደርስ በዚህ ቦታ ላይ ሁሉ የታለፈ ሁሉ በጎንደር ከተማ ለአርባ ቀናት ያህል ታውጆ የነበረው ጸሎተ ምሕላ ዛሬ የተጠናቀቀ ሲሆን ከሳምንት በኋላም እንደገና እንደሚጀምር ከአስተባባሪዎቹ ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር